የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰባት የእስልምና እምነት ተከታይ አማኞች ያሉባቸው ሀገሮች ማንም ሰው ዩናይት ስቴትስ እንዳይገባ ያስተላለፉትን የጊዜያዊ እገዳ ትዕዛዝ ትናንት የኮንግሬስ ዲሞክራቲክ አባላት በጥብቅ አውግዘውታል። ባለፉት ሳምንት መጨረሻ በዋይት ሀውስ ደጃፍ እና በተለያዩ የአሜሪካ ከተሞች ባሉ የአውሮፕላን ጣቢያዎች የተካሄዱትን ሰልፎች ተከትሎ ነው የምክር ቤት አባላቱ ተቃውሟቸውን ትናንት በዩናይት ስቴትስ ጠቅላይ ፍርድ ቤት ደረጃ ላይ ሆኖ ያሰሙት። ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ ቀርባለች። ዲሞክራቶቹ የዩናይትድ ስቴትስ ምክር ቤት አባላት ከትግላችን ወይ ንቅንቅ በማለት በአዲሱ የሚስተር ትረምፕ አስተዳደር ላይ ትግላቸውን ያወጁት ከፍተኛው የሀገሪቱ ፍርድ ቤት ደረጃ ላይ ቆመው ነው። ይሄ የክፋት ትዕዛዝ ከአሜሪካዊነታችን ዝቅ እንዲያደርገን አንፈቅድም ባለን አቅም ሁሉ እንዋጋዋለን፣ ደግሞም እናሸንፋለን። ባለፈው እሁድ የጉዞ እገዳው ትዕዛዝ አሜሪካዊ እሴቶቻችንን አያንጸባርቅም በማለት ተቃዋሚዎች ከዋይት ሀውስ እስከ ዩናይትድ ስቴትስ ኮንግረስ የሚወስደውን ጎዳና የዘጉ ሰልፎች አካሂደዋል። ያ በሆነ በማግስቱ የምክር ቤት አባላቱ ትናንት ሰኞ ማለት ነው ምክር ቤቱ ህንጻ ደጃፍ ትዕይንተ ህዝብ አድርገዋል። ዓላማው ፕሬዝደንታዊ አስፈጻሚ ትዕዛዙን ማሰረዝ መሆኑን የምክር ቤቱ የአናሳኖ ዲሞክራቶች መሪዋ ናንሲ ፐሎሲ አስታውቀዋል። What the president did is not constitutional. ፕሬዚደንቱ ያደረጉት ነገር ህገ መንግስቱን የተከተለ አይደለም፣ በብዙዎቻችን አስተያየት ደግሞ ሞራላዊም አይደለም። ባለፈው ሳምንት መጨረሻ በተካሄዱት የተቃውሞ ሰልፎች ላይ በርካታ ዲሞክራት የምክር ቤት አባላት ተካፍለዋል በማህበራዊ መገናኛዎችም ተናግረዋል። ስድስት ሪፑብሊካን የመወሰኛው ዘጠኝ የመምሪያው ምክር ቤት አባላት የፕሬዝደንቱን ትዕዛዝ በግልጽ ነቅፈዋል። አብዛኞቹ ሪፑብሊካን አባላት ግን በጉዳዩ ዝምታን ነው የመረጡት፣ ወይም ደግሞ የጉዞ ክልከላው ትዕዛዝ ለብሔራዊ ጸጥታችን የሚጠቅም ነው ብለዋል። የሉዊዚያና ሪፑብሊካን የምክር ቤት አባል ክሌይ ሂግንስ አንዱ ናቸው። የፕሬዝደንት ትራምፕ አስፈጻሚ ትዕዛዝ የአሜሪካ የኢሚግሬሽን ፖሊሲን እንዲረጋጋ አድርጓል። የዩናይትድ ስቴትስ ምክር ቤት አፈ ጉባኤው ፖል ራያን ከአሁን ቀደም ትራምፕ በምረጡኝ ዘመቻቸው ወቅት የኢሚግሬሽን ክልከላው አስፈላጊ ነው ሲሉ የነበረውን አቋም ሲነቅፉ ቆይተዋል። በጽንፈኛ እስላማዊ ሽብርተኝነት ላይ በምናካሄደው ትግልና ጦርነት ከሚያግዙን ታላላቅ አጋሮቻችን መሃል አንዳንዶቹ ሙስሊሞች ናቸው። ፕሬዚዳንት ትራምፕ እገዳውን ከፈረሙት በኋላ ግን አፈጉባኤው ፖል ራያን የድጋፍ መግለጫ አውጥተዋል። ፕሬዚደንት ትራምፕ ውሳኔ ትክክለኛ ነው በማለት ተሟግተዋል። ከዚያ በኋላም የዋይት ሃውሱ ቃል አቀባይ ሾን ስፓይሰር ትዕዛዙ ከተፈረመ ወዲህ ትናንት ለመጀመሪያ ጊዜ ለጋዜጠኞች ባደረጉት ገለጻ ይህንኑ ነበር ያጠናከሩት። አንዳንድ ሰዎች ጥቂት ጊዜ መጠበቅ ሊኖርባቸው ይችላል። አዝናለሁ። ነገር ግን እንደሚመስለኝ ፕሬዚደንቱ ይህን ያደረጉት ፍቃድ ተሰጥቶት በገባ ሰው ባደረሰው የሽብር ጥቃት ለተገደለ ሰው የቤተሰብ ጋር ስልክ ከመደወል ይሻላል በሚል ነው። የሆነ ሆኖ በፕሬዝደንታዊ ምርጫው የደረሰባቸው ሽንፈት እስካሁን ክፉኛ እየቆጠቆጣቸው ያሉት ዲሞክራቶች በቁጣ ጎዳና የወጡትን ደጋፊዎቻቸውን እየሰበሰቡ ጸብ መፈለጋቸው የማይቀር ነው።